ኢትዮጵያ በታሪኳ ከ50 ዓመት በኋላ በከፍተኛ ድርቅ ልትመታ ነው። የተባበሩት መንግሥታት የሕጻናት መርጃ ድርጅት ዩኒሴፍ ይፋ ያደረገው አስቸኳይ ማሳሰቢያ ለጊዜውም ቢሆን አጣዳፊ እርዳታ እንደሚያስፈልግ አስመልክቶ ፓሪስ ላይ የተሰባሰቡት የዓለም መሪዎች ግን የአየር ንብረት ላይ ውሳኔ ማድረግ እንዳለባቸውም ጠቁሟል። የአሜሪካ ድምጿ አኔታ ፖል ከጆሃንስበርግ የሚከተለውን ዘግባለች። ትዝታ በላቸው አዘጋጅተዋለች። አዲስ አበባ ያቀርበዋል በመጪው የአውሮፓውያን 2016 ዓ ም ኢትዮጵያውያን 10.1 ሚሊዮን ህዝብ ለከባድ የምግብ እጥረት እንደሚደቀንበት ከእነዚህም መካከል ከግማሽ በላዩ ሕፃናት መሆናቸውን የኢትዮጵያ መንግሥት አስታውቋል። በዚያ ላይ ሕፃናት ከባድና አጣዳፊ የተመጣጠነ ምግብ ጉዳት ተጋልጠዋል። ወደ አራት መቶ ሺህ የሚጠጉ ሕፃናት ናቸው። የእድገት መቀጨጭና ሌሎችም አካላዊና አእምራዊ ችግሮችን ሊያስከትልባቸው ይችላል ተብሏል። የህጻናት አድን የኢትዮጵያ ስራ አስኪያጅ ጆን ግራሃም ይህን ቀውስ የተከታታይ የአየር ጠባይ መዘበራረቅ ውጤት ነው ብለዋል። የኤልኒኞ የአየር ሁኔታ የፈጠረው ከባድ ድርቅ ሁለት ዋና ዋና የዝናብ ወቅቶችን አበላሽቷል። በዚህም የተነሳ ከሚቀጥለው ሰኔ ወር በፊት ምንም አይነት መኸር እንደማይጠበቅም ተናግረዋል። ከአዲስ አበባ ለቪኦኤ ኒውስ የሚከተለውን ብለዋል። ስለዚህ አንዱ በሌላው ላይ ተደራርቦ የገጠሩን ህብረተሰብ እጅግ በጣም ጎድቶታል። ከኢትዮጵያውያን ሰማኒያ ከመቶዎቹ መተዳደሪያቸው ግብርና እንደሆነ የተባበሩት መንግስታት ድርጅት የምግብና የግብርና ድርጅት ግምት ይናገራል። የበዙት ደግሞ ደመናና ዝናብ ጠብቀው የሚያርሱና የሚኖሩ አነስተኛ አራሾችና አርቢዎች ናቸው። ኢትዮጵያ ለምግብ እጥረት ቀውስ በተደጋጋሚና በተከታታይ ከምትጋለጥባቸው ምክንያቶች አንዱም ይኸው እንደሆነ ብዙዎች ያምናሉ። ገበሬዎቿ የአየር ጠባይን መለዋወጥ ፈተናዎች ተጋፍጠውና ተቋቁመው ለማረስና ለማምረት የሚያስችል ክህሎት እውቀትም አቅምም የላቸውም። ሕፃናት አድን ድርጅት የአንድ መቶ ሚሊዮን ዶላር እርዳታ እንዲደርስለት ለዓለም አቀፉ ማኅበረሰብ ጥሪ አቅርቧል። ይሁን እንጂ ኢትዮጵያ ውስጥ ሲያገለግሉ ባሳለፏቸው 18 ዓመታት እንደ ዘንድሮው እጅግ ያዘገመ ዓለም አቀፍ ምላሽ አይተው እንደማያውቁ የድርጅቱ የኢትዮጵያ ተጠሪ ጆን ግራሃም ተናግረዋል። የኢትዮጵያ መንግሥት እስከ ዛሬ ተደርጎ የማይታወቅ የ192 ሚሊዮን ዶላር ወጪ መመደቡም ተገልጧል። ግራሃም አክለውም አሁን ፓሪስ ላይ ተሰብስበው በአየር ንብረት እየመከሩ ካሉ የዓለም መሪዎች በብዙ የሰፋና ትርጉም ያለው ለውጥ እንደሚጠብቁ አስገንዝበዋል። በአየር ንብረት ለውጥ የሚጋለጡና የሚጎዱ ገበሬዎችን ሕይወት ለመለወጥ ከለውጦቹ ጋር መለማመድም እንዲችሉ ለማድረግ ዓለም የበለጠ መንቀሳቀስ ይገባታል ብለዋል ግራሃም። በፓሪሱ ጉባኤ ላይ በማደግ ላይ ያሉ አገሮች ከአየር ንብረት ለውጥ ጋር መለማመድ እንዲችሉ እገዛ የሚያገኙበት አንዳች አስገዳጅ ስምምነት እንዲፈረምም እየጎተጎቱ መሆናቸው ይታወቃል።